በኮቪድ-19 ወረርሽኝ ስፍ የሚያስፈልጋቸውን ሰዎችና መጠለያ የሌላቸውን ለመርዳት ለይቶ መመዝገቡን የኦሮሚያ ክልላዊ መንግስት አስታውቋል። የክልሉ አስተዳደር ስለ ኮሮና ቫይረስ እና ስለ ኮቪድ-19 23 ሚሊዮን ሰው መረጃ እንዲደርሰው አድርጌያለሁ ይላል። የመስተዳድሩን የኮሚኒኬሽንስ ኃላፊ አቶ ጌታቸው ባልቻን ያነጋገረው ሙክታር ጀማል ዝርዝሩን ይዟል። እስከ ቀበሌ ድረስ ያሉ የጤና ኤክስቴንሽን ሰራተኞች በጎ አድራጊ ወጣቶችን በማደራጀት የማስተማር ቤት ለቤት አሰሳ በማድረግ እና እያንዳንዱ ሰው ስለ ስርጭቱ፣ ስለ ቫይረሱ ምንነት፣ አጠቃላይ የሚያሳያቸው ምልክቶች እና የመከላከያ ስልቶቹ ላይ ግንዛቤ መፍጠር ስራ እየተሰራ ነው ያለው የላብራቶሪ ወይ ደግሞ የምርመራ ማዕከሎችን የማስፋፋት ስራን በተመለከተ ኦሮሚያ ላይ ተቋቁሟል የተባሉ የአዳማ ሪጂናል ላብራቶሪን ጨምሮ ከዚህ ቀደም ይጠቀሱ ነበር። ምን እየተሰራ ነው ያለው? በዚህ ደረጃ ኦሮሚያ አምስት ላቦራቶሪዎችን ለማደራጀት ነው በእቅድ የተያዘው። ሁለት ሙሉ በሙሉ ወደ ስራ ገብቷል፣ የሐረማያ እና የአዳማ ወደ ስራ ገብቷል። ጅማ ያለውና አሰላ ያለውም በቅርብ ቀን ወደ ስራ እንደሚገባ ሁሉ ነገር የተደራጀለት ነው። ነቀምት ላይ ያለውም በዛ ልክ እየተሰራበት ነው። የሚያስፈልጋቸው ማቴሪያሎችም እየገቡለት፣ የሰው ኃይልም ሰልጥ ነው ወደ ስራው የመግባትና የምርመራውንም ስላ ጎን ለጎን ለማስገድ ዝግጅቶች እየተደረጉ ነው ያሉት የመከታተል ሂደቶችን ለምሳሌ የንክኪና የግንኙነቶችን ፍለ ga ምን ያህል ሰዎች ጋር እየተደረሰ ምርመራ እየተደረገ ነው ያለው። እንደዚህ አይነት ነገሮች ወረርሽኙን ለመግታትና ለመቆጣጠር ለምሳሌ አዲስ አበባ ላይ የተጀመረ የቤት ለቤት ምርመራና ክትትል አለ መሰል ስራዎች ኦሮሚያ ላይ የተጀመረ ነገር ምን አለ። ሁሉም ቦታ ላይ የሙቀት መለኪያ ወደ ኦሮሚያ ከተሞች ሲገባ የሙቀት መለኪያ ስራ እንዲሰራ ተደርጓል። ለዚህ ቅድመ ዝግጅት ተሰርቷል። በዛም ልክ ከአንድ ወር በኋላ ወደ ሀገራችን የገባና ወደ ክልሉ የህደ ሰውም ካለ በየቀበሌው እንዲለየ ማድረግ ስራና ራሱንም በቀበሌ ወይም በጤና ጣቢያ እንዲያስመ የተደረገ ጊዜ ማድረግ ስራ ነው የተሰራው። በዛም ልክ አንድ ሰው በዚህ ቫይረስ መጠቃቱ ከተጠረጠረ እና ወይም ደግሞ በላቦራቶሪ ከተረጋ ፖዘቲቭ መሆኑ ከተረጋገጠ ትሬስ ይደረጋል። የት ነው የገባው? የት ነው የነበረው? ንክኪ ከእነማን ጋር ነበር? የት ነው የሚለው ነገር፣ ይህን ክትትል የሚያደርግ የባለሙያ ቡድን በክልል ደረጃም፣ በዞንም፣ በከተማ ተደራጅቶ ነው ያለው። ምን ያህል ሰዎች ጋር ለመድረስ ተቻለ በዚህ አይነት መልኩ በዚህ አይነት እንቅስቃሴያችን እስከ ትናንትናው ግምገማችን አጠቃላይ የታየው በሚዲያ ከሚተላለፉት በተጨማሪ በግለሰብ ደረጃ ወደ አሶስት ሚሊዮን የሚጠጋ ደረጃ ላይ እንደደረስን ነው። ግምገማ ያደረግነው የክልል አመራር ሳይቀር ነው ክልል አመራር ዞን ላይ የዞን አመራር ወደ ወረዳ ወረዳ ደግሞ ወደ ቀበሌ ወርዶ ይህንን ጉዳይ በባለቤትነት እንዲመራ ተደርጎ ሰዎች ግንዛቤ የመፍጠር ስራ ተሰርቷል የሚል ነው ያለን። አንዴ ግንዛቤ ተፈጥሮ የሚያበቃለት አይደለም። በየጊዜው ግንዛቤ መፍጠር ስራውም የክትትል ስራውን ተጠናክሮ እንዲቀጥል አቅጣጫ ተቀምጦ እየተሰራበት ነው። ኦሮሚያ ከብዙ ክልሎች ጋር የሚዋሰን ክልል ነው። አልፎም ደግሞ ሌላ ዓለም አቀፍ ድንበሮች አሉ። በአጠቃላይ በጋራ የሚሰሩ ስራዎች ምን ይመስላሉ? በሀገራችን በአጠቃላይ በየሳምንቱ ከሁሉም ክልሎች ጋር በቪዲዮ ኮንፈረንስ ያለንበትን እየገመገምን ልምዳችንን እየተጋራን ችግሮቹንም በድንበር አካባቢ ወይም በሚያዋስንን ቀበሌና ወረዳ አካባቢ ያለውን ችግር እየተጋራን ችግሩን በጋራ የመስራት ስራ አብረን እየሰራን ያለ ነው። ከሀገር ደረጃ ድንበሮቻችን የሚያዋስኑን ሀገሮች ጋር እንዴት መስራት እንዳለብን በአጠቃላይ በአስቸኳይ ጊዜ አዋጁም የተከለከለው ወደ ሀገራችን የሚገቡት በአየርም በምድርም በየብስም የሚንቀሳቀሰውን ሁሉ ተከልክሏል። እሱ የተከለከለውን መሰረት ተደርጎ በሌላም መልክ በእግርም ቢሆን በእንስሳትም የሚንቀሳቀሱ እንቅስቃሴዎች ሊኖሩ ይችላሉ። እነዚህን ለመግታት ንበር አካባቢ የተለየ ጥበቃ የማድረግ ስራ እና ሾልኮም የገባ ካለ የምርመራ ስራ በማድረግ አስራ አራት ቀን እንዲቆይ የማድረግ ስራ በትኩረት እየተሰራበት ነው ያለው። ኦሮሚያ ላይ የተገኘው እስካሁን አራት ሰው በኢንዱስትሪ ኮሪደር የሚባለው መንገድ ይሄ ዱከም አንስቶ እስከ አዳማ ያለው መንገድ ላይ በአጠቃላይ ተጋላጭነቱ ከፍ ያለ ነው። ከአዲስ አበባ ቀጥሎ ትልቁ ተጋላጭ ነው የሚባልለት ነው። ምን ማንጫ አሰምተዋል? ምንስ እንደ አዲስ መፍትሄ የተዘረጋ መንገድ አለ? መጀመሪያም ተጋላጭ የሆኑ ኤሪያዎችን የመለየት ነው። ተጋላጭ የሆኑ ሰዎችን የመለየት ነው። በዚህም ልክ በእኛ በኢንዱስትሪ ኮሪደር ተብሎ በሚጠሩት አዳማ መንገድ ላይ እና በዚህ በዱካም አካባቢ ምን አይነት ትኩረት መደረግ አለበት ተብሎ ከተለዩት ቦታዎች፣ ከተለዩት ኢንዱስትሪዎችም ይሁን ከተለዩት ችግሮች ይደርሳሉ ተብሎ ከተለዩት ሰዎችም እዛ አካባቢ ነው ትኩረት ተደርጎበት ሲሰራ የነበረው እና በተለየ ሁኔታ ነው እዛ አካባቢ እየሰራን ያለ ነው። ይህ ችግር ሲያጋጥም የተለያዩ ሰዎች በጉዳዩ የማህበራዊ ችግሮች የሚያጋጥማቸው አሉ። ለምሳሌ መንገድ ላይ የሚያድሩ ሰዎች አሉ። በየቀኑ ሰርተው ኑሯቸውን የሚደጉሙ ሰዎች አሉ። እንቅስቃሴም ሊቸግር ስለሚችል ምን ታስቧል? የእነዚህን ሰዎች ሕይወት መደገፍ ላይ በመንግስት ደረጃ ወደ ሰባት የሚሆኑ ኒውሳን ኮሚቴ ተደራጅተዋል። ከነዛ ኮሚቴዎችም አንዱ እዚህ የዜግነት ግዴታ ኮሚቴ ነው። ይህ ኮሚቴ ትኩረት አድርጎባቸው ከሚሰራው ስራዎች በተለያየ ደረጃ ያሉትን ባለሀብቶች በንብረታቸው፣ በሀብታቸው፣ በእውቀታቸው ባለው እንዲደግፉ የማድረግ ስራ ነው እየተሰራ ያለው። በዛም ልክ ትናንትና ሲንገመግም በማቴሪያል ሰው ጉልበት ወደ ገንዘብ ሲመነዘር እና በገንዘብ እንዲሁም በተለያዩ ስጦታዎች በአጠቃላይ ወደ አራት መቶ ሚሊዮን በላይ ወደ ግማሽ ቢሊዮን የሚጠጋ ነው የተሰበሰበው እስካሁን። ይህንን በምን አግባብ በአይነትም አለ ይሄ በገንዘብ ብቻ ሳይሆን በአይነትም የተሰጠውን ስጦታ ጭምር ነው እያልኩ ያለሁት የሰው ጉልበትም ተጨምሮበት በዛ ልክ ነው እየሄደ ያለው። በተደራጀ ሁኔታ ይህንን የመከላከሉንም ስራ ጎን ለጎን የሚጎዱ ሰዎችም ካሉ ራሳቸውን መደጎም የማይችሉ ሰዎችም ካጋጠሙን በምን አግባብ ነው ማቋቋም የምንችለው የሚለው ትኩረት ተደርጎበት እየተሰራ ነው ያለው። በሌላ በኩል በየአካባቢው እርስ በራሱ እንዲደጋገፍ ማድረግ ማዕዳችንን መጋራት የሚለው የጠቅላይ ሚኒስትሩን አጠቃላይ መነሻ ሀሳብ ወስደን በክልላችን የሚሄድ በዚህ ደረጃ የመተግበር ስራ ነው እየሰራን ያለ ነው። በፊታችን ያለውን በዓላትንም እንዴት አብሮ ማሳለፍ እንደሚችሉ አሁን የክርስትና ሃይማኖት ተከታዮች ከፊታችን በዓል አለ። የስልምናም ባህል ባህላቸው የሚቀጥለው ሳምንት የሚጀምር በዓል አለ። በዚህም በዓላችን ምንም አይነት የሃይማኖትና የብሔር ልዩነት ሳይኖረን ፖለቲካ ልዩነት ሳይኖረን የመደጋገፍና አብሮ የመብላት በአንድ አብሮ የመቋደስ ስራ በጋራ መስራት አለብን ብለን በትኩረት እየተሰራበት ነው ያለው። ጉዳታና ተዳዳሪዎችም አሉ። ክልላችን ባሉ ከተሞች የሚታዩ ጎዳና ተዳዳሪዎች አሉ። መጀመሪያ እርምጃ የተወሰደው እነዚያ ጎዳና ተዳዳሪዎች ቤተሰባቸው የሚታወቁ ከሆነ ወደ ቤተሰባቸው ሄደው ወደ ቤተሰባቸው ጋር ተቀላቅለው ጊዜውን እንዲያሳልፉ፣ ካልሆነ ደግሞ ቤተሰባቸው የማይታወቁትን ደግሞ በከተሞች ደረጃ እንዴት ማቋቋምና ማኖር እንችላለን ተብሎ የመለየትና ወደ አንድ የማምጣት ስራም እየተሰራ ነው ያለው። በጣም ነው ማመሰግነው አቶ ጌታቸው ባልቻ፣ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም እናመሰግኖታለን። እኔም አመሰግናለሁ።